ወልዲያ ዩኒቨርሲቲ ተፈጥሮ በነበረው ግጭት ወደ ቤተሰቦቻቸው ሄደው የነበሩ ተማሪዎች ወደ ዩኒቨርሲቲው ተመልሰው ትምህርታቸውን መጀመራቸውን ዩኒቨርሲቲው አስታወቀ። ዩኒቨርሲቲው አሁንም ከቁጥራቸው ከአንድ ሺህ አምስት መቶ የሚልቁ ተማሪዎች አልተመለሱም ሲል ከቤተሰቦቻቸው ለተመለሱ ተማሪዎች የማካካሻ ክፍለ ጊዜ ተዘጋጅቶላቸው ያለፋቸውን ትምህርት እንዲከታተሉ እየተደረገ መሆኑንም ዩኒቨርስቲው ገልጠዋል። በዩኒቨርሲቲው የአካዳሚክ ፕሮግራሞች ጽህፈት ቤት ኃላፊ አቶ ሳሙኤል ንጋቴ በቅርቡ ለሁለት ተማሪዎች ሞት ምክንያት የሆነውን ግጭት ተከትሎ ስጋት የነበረባቸው አንዳንድ ተማሪዎች ወደ ቤተሰቦቻቸው ሄደው ነበር ይላሉ። የአካባቢው ማህበረሰብ፣ የጸጥታ ኃይሉ፣ ተማሪዎችና የዩኒቨርሲቲው አካላት ችግሩን ለመፍታት ባደረጉት ርብርብ የግቢው ሰላም ተመልሷል፣ የመማር ማስተማር ሂደቱ ቀጥሏል። እንደ አቶ ሳሙኤል በዚህ ዓመት ጥቅምት ዘጠኝ ለቤት በተነሳው ድንገተኛ ግጭት ምክንያት የሁለት ተማሪዎች ህይወት በማለፉ ምክንያት የመማር ማስተማር ተቋርጦ ነበር። የተለያዩ ባለድርሻ አካላቶች ባደረጉት ርብር ምክንያት ከአንድ ሳምንት በኋላ ትምህርት ጀምረናል። ከዛ በኋላም እስካሁን ድረስ ይህ ነው የሚባል የጸጥታው ችግር አላጋጠመም። ነበር በወቅቱ የነበረውን ግጭት በመፍራት ከግቢያቸው ወጥተው የነበሩ ተማሪዎች እንደነበሩ ይታወቃሉ። እነሱ በአሁኑ ሰዓት የት ናቸው? ያሉት ግጭት ከተነሳበት ዕለት ጀምሮ ምንም እንኳን ዩኒቨርሲቲውን በር ዘግተን የነበረ ቢሆንም፣ ነገር ግን ተማሪዎች ያው በተለያየ መንገድ ሾልከው የሚወጡ ስለነበረ በጣም በርካታ ተማሪዎች ከግቢ ወጥተው ነበር። ነገር ግን ያው እኛም በተለያዩ ሚዲያዎች እያደረግ ጥሪ በዩኒቨርሲቲው ዌብሳይት በፌስቡክ ገጽ እንዲሁም ደግሞ ግቢ ውስጥ የተለያዩ ማስታወቂያዎችን በመለጠፍ እዚህ ያሉ ተማሪዎች፣ መምህራኖች፣ የትምህርት ፈላፊዎች እንዲደውላቸው በማድረግ በጣም ብዙ ተማሪዎች ተመልሰው መጥተዋል። በተለይ ከታሳስ መጀመሪያዎቹ ጊዜ ጀምሮ የአንደኛ ዓመት ተማሪዎች ናቸው በብዛት ወቶ የነበሩት ነባር ተማሪዎችም የወጡት ነባር ተማሪዎች ደግሞ አብዛኛው ሊባለው የሚችል መልኩ ተመልሰው ነው እየተማሩ ያሉት። ወደ ቤተሰቦቻቸው ከተመለሱት ተማሪዎች አብዛኛው የመጀመሪያ ዓመት ተማሪዎች ቢሆኑም ተመራቂዎችና ነባር ተማሪዎችም እንደነበሩበት አቶ ሳሙኤል ያስረዳሉ። 98 በመቶ የሚደርሱት ነባርና ተመራቂ ተማሪዎች በአሁኑ ሰዓት የትምህርት ገበታቸው ላይ መመለሳቸውን ጠቁመዋል። በተለያዩ ምክንያት ወደ ቤተሰቦቻቸው ከሄዱት ውስጥ ከአንድ ሺህ አምስት መቶ ያላነሱ ተማሪዎች አለመመለሳቸው የታወቀ ሲሆን በዩኒቨርሲቲ አስተማማኝ ጸጥታና ሰላም ስላለ ወደ ትምህርት ተቋማችሁ ተመለሱ ሲል ጥሪ አስተላልፏል። እስካሁን ለተመለሱት ተማሪዎችም የማካካቻ ትምህርት እየተሰጠ መሆኑን አክለው አብራርተዋልዳር ላይ በነበሩ የጸጥታ ችግር ምዘናዎች አሉስተትን ነበር ተማሪዎች ስነ ልቦና ደረጃ የተረጋጉ ደረጃ ላሉ ለምንም እንኳ ትምህርት ያስተማርንም ቢሆን ከዚህ አንጻር ብዙ ምዘናዎች መምህራኖች የወሰዱት ታኅሳስ ወር ላይ በመሆኑ የወጡ ተማሪዎች አመልጠዋቸው ስለነበር እነዚ ተማሪዎች በሙሉ ምዘናዎችን እንዲወስዱ እንደገና አድርገናል። ለአስራ አምስት ቀን ወደ ቤት ሰዎች ተመልሼ ነበረ በተፈጠረው ችግር ምክንያት ማለት ነው። ከዛ በኋላ ያው በተደረገው ጥሪ ተመልሼ ወደፊት ድጋሚ ተመለስኩኝ ወደ ግቢ ማለት ነው። ቲዩቶርም ሰጥትሆናል። ቤትም አስታይመንትም በስርዓቱ እየወሰን ነው እስካሁን። አሁንም ፈተና እየወሰን ነው ያለፈንን ካሁን ድረስ እያደረጉ ያሉት ጥሩ አቀባበል። ወጣትም የዩኒቨርሲቲ ተማሪም ወደፊት የሚያገሪቱ ተረካቢ ከመሆን አንፃር፣ በተለይ ወጣቱ ለእንደዚህ አይነት ችግሮች እንዳይጋለጥ መልእክት አለ አሉ በየሳምንቱ በየቀኑ ወርቀት የሚለቁትን እነሱ እነሱ ማጋላት ነው የተለያዩ ወይ ለዓላማ ስለሚራመዱ እነዛ ሰዎች ስለማይጠቅም ይህንን መገንዘብ አለበት ተማሪም ማለት ነው። ስሜ ዶክተር አበበ ግርማ የዩኒቨርስቲ ፕሬዚደንት ዩኒቨርሲቲዎች፣ እንደሚታወቀው የአናሸ ኢትዮጵያ መገለጫ ብሔር ብሔረሰቦች በአንድ እውቀት ማዕድ የሚቋደሱበት ቦታ ነበሩ። የፍቅር የሰላም መመንጫ የሆነ ዩኒቨርሲቲ የተለያዩ ኃይሎች ለተለያየ ዓላማ ለመጠቀም ስለሚያስቡ ለዛ ደግሞ ምቹ ቦታ ነው ብለው የሚያስቡት ዩኒቨርሲቲ ሆኖ ከተለያየ አካባቢ የመጡ ወጣቶችን ሰዎች በቀጥታ ሊጠቀሙበት ችለዋል እና ወጣቶች ሚሉ አለመረጋጋት ውስጥ እንዲገባ ቀውስ የደረሰበት ሁኔታ ነው ያለ ያለ ነው። የወልዲያም ዩኒቨርሲቲ ላይም የተከሰተው የዚሁ ማሳያ ነው ማለት እንችላለን። ይሄው ነው ሌላ ነገር የለው። ጠረ ሰለማሀይል ይህንን ተጠቅመው ክፍተቱን አይተው ነው የመጡበት ሁኔታ እና ያንን ወደ ብሔር ድርጅት ወደ መውሰድ እና በስፋት በተለያዩ ዩኒቨርሲቲዎች እንዲሰራጭ በማድረግ የተጠቀሙበት። ከግቢ ለሄዱ ተማሪዎች በስጋት ነው የሄዱት። በአሁኑ ሰዓት ማህበረሰቡ ከጎናቸው ይሆናል የዩኒቨርሲቲው ማህበረሰቡ ሁሉም ከጎናችሁ ነው። የጸጥታ ኃይሉም እናንተን ለማረጋጋት ወደኋላ የሚለው ነገር የለውም እና በአጠቃላይ ለእናንተ ምቹ ሁኔታ ለመፍጠር ሁሉም አካላት ዝግጅትም አጠናቆ እየጠበቃችሁ ነው ያለው እና ብትመጡ የምንቀበላችሁ መሆኑን በሙሉ ስሜት መናገር። በተመሳሳይ ሁኔታ ከወሎ ዩኒቨርሲቲ ወደ ቤተሰቦቻቸው ሄደው የነበሩ ተማሪዎች ተመልሰው ትምህርታቸውን እየተከታተሉ መሆኑን ከስፍራ የደረሰን መረጃ እያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። Cut